ክፍል አንድ ቁጥር አስራ ሰባት በማናቸውም ሁኔታ ኢየሱስን ተመልከት። በፊቱ ስላለው ስለ ነበረው ደስታ መስቀሉን የታገሰውን ፍርሃትን ለናቀው፣ በዚህም ምክንያት በእግዚአብሔር አፍ ዙፋን ቀኝ የተቀመጠውን የሃይማኖታችንን ጀማሪና ፈጻሚውን ኢየሱስን ተመልክተን ዕብራውያን አስራ ሁለት ሁለት ኢየሱስን በቃሉ ውስጥ ተመልከተው እሱ ማን እንደሆነ ምን እንዳደረገ ምን እንደሚሰጥ ምን እንደሚፈልግ ለመማር ለእኛ ምሳሌ እንዲሆንልን ባህሪውን ለመረዳት በትምህርቱ ውስጥ መመሪያ ለማግኘት በተስፋ ቃሉ ቆይተን ለመማር እና በሥራው ነፍስህን የምትፈልገውን ሁሉ እርካታ ለማግኘት ተመልከተው ኢየሱስን ተሰቅሎ ተመልከተው። ለዕዳህ የተከፈለውን የከበረ ደም በማመን ይቅርታንና ሰላምን ለማግኘት ተመልከተው። ኢየሱስን ከሞት እንደ ገና ተነስቶ ተመልከተው። በእርሱ ጽድቅህን ለማግኘት እርሱ ብቻውን የሚያጸድቅህን ለማግኘት በእርሱ ብቻ ምንም እንኳ ያልተገባህ ብትሆንም ወደ እርሱ ቅረብ በስሙ ሙሉ በሙሉ በመተማመን በእርሱም በኩል ወደ አባቱ ወደ አባትህ ወደ አምላኩ ወደ አምላክህ አብ ቅረብ ዮሐንስ አራት ስድስት ሮሜ ስምንት ሰላሳ ሶስት እስከ ሰላሳ አራት ኢየሱስን የተከበረውን ተመልከተው በአብ ዘንድ ያለህን ጠበቃ ለማግኘት ለአንተ በመላመድ የደህንነትህን ሙሉ የምህረት ሥራ የፈጸመውን ለማግኘት አሁንም በአብ ዘንድ የሚገኝና የሚታይልህን ብቁ ያልሆነውን የአንተን ጸሎት ይሰማልህ ዘንድ የሚማልድልህን ተመልከት ዕብራውያን 7፡25። ኢየሱስን በመንፈስ ቅዱስ እንደ ተገለጸልህ ተመልከት ከእሱ ጋር የማያቋርጥ ግንኙነት ለማግኘት በኃጢአት ለተበከለ ልብህ ንጽህናን ለማግኘት ለጨለማው አእምሮ ብርሃንን ለማግኘት የተበረዘ ፈቃድህን ለማደስ እስከ መጨረሻው በዓለምና በሰይጣን ላይ ድል ለመንሳት ዓለምንና ዲያብሎስ የሚያመጡብህን ውጊያ በኢየሱስ ኃይል ለመቃወም የጠላትን ተንኮል በኢየሱስ ጥበብ ከንቱ ለማድረግና በኢየሱስ ርኅራኄ ከፍ ከፍ ተደርገህ በሁሉ አንጻር በተራራ ሁን። ሆኖም በዚህ ውጊያ ሁሉ በተቃወመውና ባሸነፈው በኢየሱስ እርዳታ ተመርኮዝ። ጸጋ የሚሰጥህን ኢየሱስን ተመልከት። ራውያን አራት አስራ አራት እስከ አስራ ስድስት የዕለቱን ችግርህን እርሱ በሚሰጥህ የሚበቃ ጸጋ ለመሸከምና ዕለታዊ ሥራህን ለማከናወን በእርሱ ትዕግሥት ትዕግሥትህን አግኝተ በእርሱ ትጋት የሥራ ትጋትህን አግኝተ በርሱ ፍቅር እያፈቀርህ በየቀኑ ተመላለስ። ምን ለማድረግ እችላለሁ የሚለውን ሳይሆን እርሱ ሊያደርገው የማይችለው ምን አለ የሚለውን ጥያቄ እየጠየቅህ በእርሱ ኃይል ከደካመህ ፍጹም መበርታትን ለማግኘት ኢየሱስን ተመልከት። ፊልጵስዩስ 4:13 ኢየሱስን ተመልከት። የእርሱ የፊት ብርሃን ያንተን የጠቆረ ፊት እንዲያበራ ደስታህ ቅዱስ እንዲሆን ሐዘንህን እንዲያሸንፍ በጊዜው ከፍ እንዲያደርግህ! በፊቱ ዝቅ እንድትል ሊያሳዝንህና ሊያጽናናህ ማለትም በራስህ የመመጻደቅ ልብስህን ሊያራቁትህ! በራሱ ጽድቅ ሊያለብስህ እንዴት መጸለይ እንደሚገባ ሊያስተምርህ ጸሎትህን ሊመልስ! ያውም በዓለም ውስጥ ብትሆንም ከዓለም አለመሆንህንና ሕይወትህ በእርሱ በእግዚአብሔር ውስጥ መሰወሩን እንድታውቀው አንድ በትህን በሰዎች ፊት ስለ እርሱ እንዲመሰክር ለማድረግ ኢየሱስን ተመልከት። ሰቆቃወ ኤርምያስ ሶስት ሀያ ሶስት እስከ ሰላሳ ሶስት ሚክያስ ሰባት ሰባት እስከ አስር ኢየሱስን ተመልከት፣ ላንተ መኖሪያ ቤት ለማዘጋጀት ወደ አባቱ እንደገና የሄደውን በርሱ ተስፋ ያለ ማንጎራጎር ኑሮህን እንድትኖር ድፍረት እንዲሰጥህ ስትሞትም ያለ ቅሬታ እንድትሞት የመጨረሻውን ጠላት እርሱ ያሸነፈውን ሞት በርሱ ማሸነፍ ታሸንፍ ዘንድ እርሱን ተመልከት። ሁለተኛ ጢሞቴዎስ አራት ስድስት እስከ ስምንት ኢየሱስን ተመልከት። ንስሐ ለመግባት የሚፈልግ ልብ ከሱ ለመቀበልና ምሕረትም ለማግኘት በእግሩ ስር የሚወድቅ ሕይወት ለማግኘት እሱን ተመልከት። አንደኛ ዮሐንስ አንድ ዘጠኝ ኢየሱስን ተመልከት። እርሱ የእምነትህ መጀመሪያና ዓላማውን እንድታይ እንዲያስተምርህና በዚያው እምነት ውስጥ እንድትቆም እንዲያስችልህ የእምነትህን ጀማሪና ፈጻሚ ተመልከት። ኢየሱስን ተመልክተህ ሌላ ማንንም ሳትመለከት ነፍስህን በእርሱ ላይ ተክለህ ጥቅሱ እንዲያስተምርህ ዓላማህን ከሚያስቱህና ተስፋ ከሚያስቆርጡ ሰዎችና ነገሮች ሁሉ ዓይኖችህን አንስተህ እሱን ተመልከት። ኢየሱስን ተመልከት። መጀመሪያ የአንተን ሐሳብ ምኞት፣ የአንተን እቅድ ሳይሆን ኢየሱስን ተመልከት። የዓለምን ማባበል ዘይቤ፣ ፍልስፍናና መርሆ ሳትመለከት ኢየሱስን ተመልከት። ሳይጣን በቁጣው ሊያስፈራራህ ብሞክርም፣ በማባበሉ ሆነ በማቆላመጡ ሊፈትንህ ብጥርም እሱን ሳትመለከት ኢየሱስን ተመልከት ኦ ምን ያህል የማይጠቅሙ ጥያቄዎችህ ምን ያህል ከክፋት ጋር አደገኛ መስማቶችህና ዓላማቸውን የሳቱ ሐሳቦችህ ከንቱ እልሞች፣ ተስፋ አስቆራጭ ምሬቶች፣ አሰቃይ ትግሎች፣ ወደ ኋላ ማለቶች ኢየሱስን በመመልከት ይወገድልህ ነበር። ኢየሱስ በሚመራህ መንገድ ሁሉ ብትሄድ በሌሎች መንገዶች ለመራመድ ባትሻ፣ ወደ ሌላ ለአንድም አፍታ ባትመለከት፣ ኢየሱስን ብቻ ብትመለከት ሁሉ ይቀናልሃል። ኢየሱስን ተመልክተህ ክርስቲያን ወንድሞችህንና እህቶችን ሳትመለከት፣ የተወደዱና ምሳሌ ሊሆኑ ይችላሉ ብለህ የምትገምታቸውን እንኳን ሳትመለከት ተጓዝ። ሰውን ብትመለከት የክርስቶስ መንገድ ይጠፋብሃል። ኢየሱስን ብትመለከት ግን አጠፋም። በተጨማሪም በአንተና በክርስቶስ መካከል ሰውን ካስቀመጥህ እያደር ሰውየው ወይም ሴትየዋ ለዓይኖችህ እየኋለሉብህ፣ ክርስቶስ ግን ለዓይንህ እያነሰ ይሄዳል። ፈጥነህም ሰውየውን ወይም ሴትየዋን ካላገኘህ ክርስቶስን ማግኘት ያዳግታል። ሰውየው ወይም ሴትየዋ ከወደቁ አንተም ትወድቃለህ ማለት ነው። በሌላ በኩል ክርስቶስ በአንተና በምትወዳቸው በምታከብራቸውና በምታምናቸው መካከል ከቆመ ለወዳጆች ቀጥታ ቅርበት አይኖረህም። ሆኖም ግንኙነት ጣፋጭ ይሆናል። ስሜቴ አይዋጥም ግን ንጹህ ይሆናል። አስፈላጊነቱ ያነሰ ግን የበለጠ ጠቃሚ ይሆናል። ስለሆነ ወዳጆችን እግዚአብሔር ስፈቅድ የበረከቱ ሙላት እግዚአብሔር በሚወስዳቸው ጊዜ በሚያስወገዳቸው ጊዜ በረከቱ እንዳይለይህ ኢየሱስ ያደርጋል። ኢየሱስን ተመልከት እንጂ በመንገድ ላይ የሚገጥምህን እንቅፋት አትመልከት። እንቅፋቶችን ቆመህ ልታጤናቸው ጊዜ ብትወስድ እያስገረሙህ ራስ ምታት እየሆኑብህ አንገትን እያስደፉህ ይሄዳሉ እያደርም ለምን በፊት እንደተደቀኑ ተደቀኑ ወይም እነሱንም የማሸነፊያው ስልት ምን እንደሆነ እየጠፋ ይሄዳል ኢየሱስን ስትመለከት ብቻ ነው እንቅፋት ጋሬጣው አሻጥሩ መወገድ ወይም መንበርከክ የሚጀምረው ኢየሱስን መመልከት እንጂ ጊዜያዊ በሆነ ባገኘኸው በረከት በመደሰት ላይ ማትኮር አያስፈልግም መጀመሪያ በበረከቶች ላይ ብታተኩር በእነሱ እንደ ተማረክ እና ለእነሱ መገኘት ምክንያት የሆነውን የበረከቱን ምንጭ ኢየሱስ እንዲሰውርብህ ያደርጋሉ። በክርስቶስ ላይ ብታተኩር ግን በረከቱ ሁሉ በእርሱ እንደ ተሰጡህ፣ በእርሱ ጥበብ እንደ ተመረጡልህ፣ በፍቅር እንደ ተሰጡህ ከእርሱ እጅ የተቀበልኸው ስለሆነ ብዙ ዋጋ እንድሰጣቸው ከእርሱ ጋር ሆነ ለክብሩ የምትደሰትባቸው ይሆናሉ። ኢየሱስን እንጂ ኃይልህን አትመልከት። ኃይልህን ብትመለከት ለራስህ ክብር ትሰጣለህ። እግዚአብሔርን ለማክበር ደግሞ የእግዚአብሔር ብርታት ያስፈልግሃል። ኢየሱስን መመልከት እንጂ ኃጢአትህን አይደለም። በኃጢአት ላይ መዋጥ የሚያተርፈው ሞትን ነው። በኢየሱስ ላይ መዋጥ ሕይወት ይሰጣል። የእስራኤል ሕዝቦች በአጢአታቸው ምክንያት በእባብ በተነደፉ ጊዜ የተፈወሱት ቁስላቸውን በመመልከት ሳይሆን የኢየሱስን መስቀል ምሳሌ የሆነውን የነሐሱን እባብ በእምነት በማየት ነው። ኢየሱስን መመልከት እንጂ ሕግጋቱን አይደለም። ሕጉ ትዕዛዝን ይሰጠሃል እንጂ ለመታዘዝ የሚያስችለውን ኃይል አያስገኝልም። ሕጉ ይፈርድብሃል እንጂ ምሕረትን አያስገኝም። ከህጉ በታች መሆን ማለት ከጸጋው መራቅ ማለት ነው። ያንተን ለህጉ መታዘዝ የደህንነታችን መሳሪያ ካደረገው ሰላምህን ታጣለ፣ ኃይልህን ታጣለ፣ ደስታህን ታጣለ። ምን ነው ብትል፣ ክርስቶስን ለሚያምኑ ሁሉ ለጽድቅ የህግ ፈጻሜ እርሱ መሆኑን ስለምትረሳ ነው። ሮሜ አስር አራት ህጉ በክርስቶስ ብቻ መዳንን እንድትፈልግ ግድ ስልህ ያን ጊዜ ነው። ክርስቶስን አግኝተህ ከዳንህ በኋላ ለሕጉ በሙሉ ልብህን፣ አሳብህን ታዛዥ በማድረግ ክርስቶስ የሚያበቃ ለዚህ ነው ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ ቀንበሬ ልዝብ ሸክሜም ቀሊል ነውና ያለው ማቴዎስ 11፥29 እስከ 30። ኢየሱስን በመመልከት እንጂ አንተ ለርሱ የምታደርገውን አገልግሎት አይሁን። ለርሱ በምታደርገው አገልግሎት የተዋጥህ ከሆነ ጌታን ትረሰዋለህ። እጆቼ የሙሉ የሞሉ ሆነው ልብህ ግን ባዶ ሆኖ ታገኘዋለህ። አንተ ግን ሳታቋርጥ ኢየሱስን ከተመለከትህ አገልግሎትህን አትረሳም። ልቤ በኢየሱስ የመስቀል ፍቅር ከተሞላ ሕይወትህ የአገልግሎት ትጋትን ያሳየ። ኢየሱስን በመመልከት እንጂ ባደረገው ስራ መሳካት አይሁን። የተሳካ የሚመስልህ የእውነተኛ መሳካት መለኪያ አይደለም። በተጨማሪም እግዚአብሔር የሚጠይቅህ ታማኝነትህ እንጂ ምን ያህል እንደ ተሳካልህ አይደለም። ስለ አገልግሎትህ መሳካት ለምን ትጨነቃለህ? አንተ ያለብህ ቃሉን መዝራት ነው። እግዚአብሔር ፍሬውን ይለቅማል። ዛሬ ባይሆን ነገ ይሆናል። አንተ ፍሬውን ባታይም ሌሎች ያዩታል። ፍሬውን ለማየት ቢፈቅድልህም እንኳ የእግዚአብሔርን ክብር ላአንተ ልታደርገው ትፈተናለህ። የተሳካልህ ከመሰለህ ከመስራት ቸልል ትላለህ ግን እኮ በዚያ ጊዜ ነው እጥፍ ድርብ መትጋት ያለብ። ብዙ ከተሰጠው ብዙ ይፈለግበታልና የራስ መሳካትን በአገልግሎት ለራስ ለማየት መጠበቅ በእምነት ሳይሆን በማየት መመላለስ ነው። ክርስቶስን በመከተል ተስፋ በሚያስቆርጥ ሁኔታ እንኳን በአገልግሎት መጽናናት ኢየሱስን መመልከትና በእምነት መኖር ነው። አባሪ የግልዮት ግምገማ ቅጽ ከማቴዎስ አምስት እስከ ሰባት ባሉ ምዕራፎች ላይ የተመረኮዙ ጥያቄዎች ከዚህ በታች ቀርበውልሃል። አዎን ወይም የለም የሚል መልስ እየሰጠ ራስህን ገምግም። አዎን ወይም የለም። አንደኛ የመንፈስ ድህነት በእውነት አለኝ? ሁልጊዜም የኔን አመል በማወቅ የእግዚአብሔርን እርዳታ ለማግኘት ፍላጎት አለኝ ወይ? ማቴዎስ አምስት ሶስት። ሁለተኛ ለሌሎች ምህረት አደርጋለሁ ወይ? ይቅርታ የማሳየት መንፈስ አሳያለሁ ወይ? አምስት ሰባት። ሶስተኛ በልቤ ንጹሕ ነኝ ወይ? አላማዬ ንጹሕ ነው ወይ? ከጌታ ኢየሱስ በላይ የማፈቅራቸውን ሰዎች ወይም ነገሮች ጠያለሁ ወይ? አምስት ስምንት ሁለተኛ ቆሮንቶስ አስራ አንድ ሶስት አራተኛ ለክርስቶስ በግልጽ በመቆሜ ከዓለም ከሥጋና ከሰይጣን ስደት ይደርስብኛል ወይ? ሰዎች በክርስቶስ ምክንያት ተቃውመውኝ ስለ እኔ ክፉ ይናገራሉ ወይ? አምስት አስር እስከ አስራ ሁለት አምስተኛ በወንድሞች ላይ ይቆጣለሁ ወይ? ለሌሎች ያለ ስማቸው ስም እሰጣለሁ ወይ? አምስት 21 እስከ 22 ስድስት ይቅር ያላልሁትና በእቅርታ ግንኙነታችን ያላሳደሱ ሁለት ሰው አለ ወይ? አምስት 23 እስከ 24 ሰባተኛ ለጠላቶቼ እጸልያለሁ ወይ? ሰላም እላችኋለሁ ወይ? አምስት አርባ እስከ አርባ ሁለት ስምንተኛ ሰዎች ስለ እኔ መንፈሳዊነት እንዲያውቁ በአንድ ወይም በሌላ መንገድ እጥራለሁ ወይ? ስድስት አንድ ዘጠነኛ ወደ ውስጠኛው ልቤ ክፍል ገብቼ ከዓለም ራሴን ሰውሬ ለእግዚአብሔር እጸልያለሁ ወይ? ስድስት ስድስት አስረኛ በጸሎት እግዚአብሔርን አመሰግናለሁ ወይም ስሙን እቀድሳለሁ ወይ? ስድስት ዘጠኝ አስራ አንደኛ የእግዚአብሔር ፈቃድ እንዲፈጸም እጸልያለሁ ወይ፣ ወይስ የኔራስ ወዳድነት ምኞት ብቻ እንዲፈጸም ነው ወይ? ስድስት አስር አስራ ሁለተኛ አጢአቴን በየጊዜው በእግዚአብሔር ፊት እያቀረቡ ይቅር እንድለኝ ይለመናለሁ ወይ ስድስት አስራ ሁለት አስራ ሶስተኛ መንፈሳዊ ጦርነት እንዳለብኝ በማወቅ እግዚአብሔር ከፈተና እንዲያወጣኝ እንዲያወጣኝ ይጸልያለሁ ወይ ስድስት አስራ ሶስት አስራ አራተኛ መንፈሳዊ ዓይኔን ከሚያሳውሩ ጉዳዮች ለመንጻት ከጸሎት ጋር እጾም አለው ወይ? ስድስት አስራ ስድስት። አስራ አምስተኛ በሰማይ ሀብት ለማከማቸት ካለኝ ገቢ ለጌታ ስራ እሰጣለሁ ወይ? ስድስት ሀያ እስከ ሀያ አንድ። አስራ ስድስተኛ ለእግዚአብሔር መንግስትና ጽድቅ ቅድሚያ በመስጠት ለእግዚአብሔር ቃልና ለሌሎች ደህንነት ጊዜን ሕይወትን እየሰጠሁ ነኝ ወይ? ስድስት ሰላሳ ሶስት። አስራ ሰባተኛ ስለ ወደፊቱ እኔነቴ፣ ቤተሰቤ፣ ስራዬ እጨነቃለሁ ወይ? ስድስት ሰላሳ አራት አስራ ስምንተኛ ራሴን ዝቅ ብዬ ከማረሜ በፊት ሌሎች እንድታረሙ ሁሌ ይሞክራለሁ ወይ? ሰባት አምስት አስራ ዘጠነኛ ለእኔ እንደሚመኘው ሌሎች ክብርና ትኩረት አደርጋለሁ ወይ? ሰባት ሁለት አስራ ሁለት ሀያኛ እግዚአብሔር በቃሉ ስናገረኝ ወዲያውኑ እታዘዛለሁ ወይ? ሰባት ሃያ አራት እስከ ሃያ ሰባት